የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ካቢና ትገኛለች። ሰላም እንደምናመሻችሁ። የዛሬ ታህሳስ 8 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። ባሳለፍ ነው ቅዳሜና እሁድ በመቀሌ ከተማ ስለተካሄደው በወቅታዊ ጉዳዮች ላይ ስላተኮረው ውይይት ዘገባ አለን። ህብረተሰቡን መንግስት ህግ እንዲያስከብር ሰላም እንዲያረጋግጥ አስቻይ ሁኔታ አመች ሁኔታ መፍጠር መቻል አለበት። ስለዚህ መንግስትን መተባበር ከመንግስት ጋር ተደጋግፎ መስራት ይጠበቅበታል። በሌላ በኩል ደግሞ መንግስት ከመንገድ የሚወጣበት ጊዜ ሲኖር የክልልም የፌዴራል መንግስት አቅጣጫ ሚስት መስሎ ከታየው ይሄ ትክክል አይደለም ብሎ ያንንም መስመር ማስያዝ የህብረተሰቡ ሚና መሆን አለበት። የቀድሞው የኢህአዴግ አመራር አቶ በረከት ስምኦን የሰጡትን አስተያየት ነበር ያደመጣችሁት። ሙሉ ዝርዝሩን ይዘናል፣ ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን፣ ከአድማስ ተሻገሩ። ዜና እናስቀድም። አጠር ያሉ ዓለም አቀፍ ዜናዎችን ልናስደምጣችሁ ተመልሰን መጥተናል። ለዜናዎቹ ጽዮን ግርማ ነኝ። ዩናይትድ ስቴትስ ውስጥ የዋይት ሀውስ ቤተ መንግስትና የምክር ቤት አባላት በአዲሱ በጀት ላይ ካልተስማሙ ከመጪው አርብ እኩለ ሌሊት አንስቶ አንድ አራተኛው የመንግስት ስራ ሊዘጋ ይችላል። በጀቱ ፕሬዚዳንት ትራምፕ የጠየቁትን ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት የሚያስፈልገውን ገንዘብ ያካትታል ወይም አያካትት ማለት ነው። ፕሬዚዳንቱ ግንቡ እንዲሰራ የሚፈልጉት ህገወጥ ፍልሰተኞችን ለመከላከል እንደሆነ ሲናገሩ መቆየታቸው ይታወሳል። ሶስት አራተኛው የመንግስት ስራን እስከ መጪው መስከረም ወር የሚያንቀሳቀሰውን በጀት ጸድቋል። ገና ያልጸደቀው የመጪው አመት የአገር ውስጥ ደህንነት ጥበቃ ሚኒስቴር ባጀት እና ለግንቡ የሚሆነውን ገንዘብ ያካትታል። ፕሬዚዳንት ትራምፕ እንዲገነባ ለሚፈልጉት የ ሀያ ቢሊዮን ዶላር የሚፈጀው ግንብ የጠየቁት መያዣ ገንዘብ አምስት ቢሊዮን ዶላር ሲሆን ዲሞክራቶች አንዳንድ ሪፐብሊካውያንም ደግሞ አጥብቀው ይቃወሙታል ዲሞክራቶች በበኩላቸው የድንበር ጸጥታን ለማጠናከር የ አንድ ነጥብ ስድስት ቢሊዮን ዶላር በጀት ለመመደብ ሀሳብ አቅርበዋል የህንድ መዲና ዴልሂ ከፍተኛ ፍርድ ቤት አንድ ነባር ፖለቲከኛ ላይ የእድሜ ይፍታህ እስራት በይኗል እንደ አውሮፓውያን አቆጣጠር በ1984 ዓመተ ምህረት ጠቅላይ ፍርድ ቤት ሚስተር ኢንዲራ ጋንዲ ከተገደሉ በኋላ በተነሳው ጸረ ሲክ ሁከት ውስጥ ግንኙነት ነበራቸው በሚል ነው የተፈረደላቸው። የ73 ዓመት እድሜው ሳጃን ኩምራ አብዛኞቹ ሲኮች የሆኑ ወደ ሶስት ሺህ የሚጠጉ ሰዎች ያለቁበትን መነሳሳትን በመቀስቀስ ጥፋተኛ ሆነው ተገኝተዋል ይላል የከፍተኛው ፍርድ ቤት ውሳኔ። በዛን ጊዜ ገዢ ፓርቲ የነበረው የምክር ቤት አባልም ነበሩ። ጠቅላይ ሚኒስትር የነበሩትን ጋንዲ የገደለው ሲክ ዘበኛቸው እንደነበረ፣ ጋንዲ አማጽያንን ለማስወጣት የሲኮች የተቀደሰ ቦታ ወደሆነው ጎልደን ቴምፕል ወይም ወርቃማው ቤተ መቅደስ ወታደሮች መላካቸውን ሲኮችን አስቆጥቶ ነበር። ፓኪስታን በዩናይትድ ስቴትስና በታሊባን መካከል ዛሬ በተባበረው የአረብ ኤምሬቶች የሰላም ስምምነት እንዲካሄድ አስተባብራለች። ዓላማው በአፍጋኒስታን የሚካሄደው ጦርነት ሰላማዊ መፍትሄ እንዲያገኝ ለመጣር ነው ብሏል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋውና ጽዮን ግርማ አብረን ካድማስ እንሻገርላችኋለን። ጋቢና ቪኦኤ ለስ ክሮስ ወደ መጀመሪያው ዘገባችን የምናልፈው በኢትዮጵያ ወቅታዊ ጉዳዮች ባሳለፍነው ቅዳሜና እሁድ በመቀለ ከተማ ተካሂዷል። በውይይት መድረኩ ነባር አመራሮች፣ ታዋቂ ሰዎች፣ የ15 ተቃዋሚ ፓርቲ አመራሮችና ሌሎች ተጋባዥ እንግዶችም ተሳትፈው ነበር። ሙልጌታ አጽባሀ ዝርዝሩን ከመቀሌ አድርሶናል። በመቀሌ ዩኒቨርሲቲ አዘጋጅነት በተካሄደው መድረክ ላይ ኢትዮጵያ ባለፉት 27 ዓመታት በፖለቲካ በማህበራዊና በኢኮኖሚያዊ ዘርፎች ያስመዘገበቻቸው በተባሉ ለውጦችና እያጋጠሙ ናቸው በሚባሉ ችግሮች ዙሪያ ውይይት ተደርጎባቸዋል። በተለይ በሀገሪቱ ለታየው የሰላም እጦትና አለመረጋጋት መነሻ ናቸው ብለው የቀድሞ የኢህአዴግ አመራር አቶ በረከት ስምኦን ያቀረቧቸው አምስት ነጥቦች መነጋገሪያ ሆኗል። ነጥቦቹም በአገሪቱ የህግ በላይነትና አስተማማኝ ሰላም እንዲ እንዲኖር አለመደረጉም፣ ጽንፈኛ ብሔርተኝነት መስፈኑ፣ የወጣቶች ማህበራዊ ኢኮኖሚያዊ ጥያቄዎች መመለስ አለመቻሉም፣ በአሁኑ ሰዓት በኢትዮጵያ የውጭ ጣልቃ ገብነት በእጅጉ መጨመሩም፣ ጠንካራ ዲሞክራሲያዊ መንግስት አለመኖሩ እንዲኖርም አለመፈለጉ የሚሉ ናቸው። እነዚህም ለመፍታት በቅድሚያ በሀገር አቀፍ ደረጃ ሰፊ ውይይት ያስፈልጋል ብለዋል። አቶ በረከት ከተግባባንበት በኋላ በመፍትሄው መሰረት ተግባራዊ እንቅስቃሴ ውስጥ መግባት። ተግባራዊ እንቅስቃሴ ከሚጠበቅባቸው አካላት አንዱ መንግስት ነው። መንግስት መጠንከር አለበት። ተቋማቱን በአግባቡ ማሰማራት አለበት፣ ማጎልበት አለበት። ዴሞክራቲክ ባህሪ ኖሯቸው እንዲንቀሳቀሱ ህገ መንግስቱን ባከበራ ከሆን ስራቸው እንዲሰሩ ማድረግ አለበት። ይሄን ይሄን በማድረግ መንግስት ሚናውን መጫወት አለበት። ህብረተሰብም መንግስት ህግ እንዲያስከብር ሰላም እንዲያረጋግጥ አስቻይ ሁኔታ፣ አመች ሁኔታ መፍጠር መቻል አለበት። ስለዚህ መንግስትን መተባበር፣ ከመንግስት ጋር ተደጋግፈው መስራት ይጠበቅበታል። በላ በኩል ደግሞ መንግስት ከመንገድ የሚወጣበት ጊዜ ሲኖር የክልልም የፌዴራል መንግስት አቅጣጫ የሚስመስል ከታየው ይሄ ትክክል አይደለም ብሎ ያንንም መስመር ማስያዝ የህብረተሰቡ ሚና መሆን አለበት። የውጭ ጣልቃ ገብነት ከፍተኛ ደረጃ ላይ መድረሱ ያብራሩት ሌላው የኢህአዴግ ነባር አመራር ደግሞ አቶ ስብሀት ነጋ ናቸው። የውጭ ጣልቃ ገብነት አያይዘን በኢህአዴግ ምክር ቤት ሲነገር የነበረው አሜሪካ ሊቀመንበር አይመርጥልን ሲባል የነበረው በዶክተር አብይ ምርጫ ላይ አንተም ተቃወመ ነበር ሌሎችም የተቃውሞ አለም ናም አሜሪካ አይመርጥልንም፣ ነው ይሄ የተባለው። ከዚያ በፊት እነሱ ሲያስመርጡ የከረቡ ናቸው፣ ኦፊሻሊ ስለዚህ የውጭ እጅ አለበት። ከኦዴፓ ማዕከላዊ ኮሚቴ ጽህፈት ቤት ተወክለው በውይይቱ የተሳተፉ አቶ ቶሎሳው አጋሪ ግን ይህንን ሀሳብ ይቃወማሉ። በአሁኑ ጊዜ ጣልቃ ገብነት አለ የሚባለው ነገር ስህተት ነው። ኢትዮጵያ የውጭ ዲፕሎማሲ ፖሊሲ ወይም የውጭ ግንኙነት ፖሊሲ አላት። ከሌሎች ሀገሮች ጋር ካደጉትም ሀገሮች ጋር ከአፍሪካ ሀገሮችም ጋር ግንኙነት የምታደርገው የራሷን ጥቅምና የራሷን ሉዓላዊነት ማዕከል አድርጋ ነው። በአሁኑ ጊዜ ጠቅላይ ሚኒስተራችን ክቡር ዶክተር አብይ አህመድም ካደጉ ሀገሮችም ከበለፀጉ ሀገሮችም ወይም ከአፍሪካ ሀገሮችና ከአፍሪካ ቀንድ ሀገሮች ጋር እያደረጉ ያለው ግንኙነት ከሀገራችን ጥቅም አኳያ ነው እንጂ ጣልቃ ገብነት አይደለም። ይሄ እንግዲህ ትላንት አንዳንድ አካላት አንድን ሀገር ብቻ እንደ ራሳቸው ቤት አድርገው ሲጠቀሙ የነበረና ዛሬ የተለያዩ ሀገሮችን ጋር ግንኙነት በምናደረግበት ጊዜ አይናቸው የሚቀሉ የሚቀላ አካላት አሉ። ይሄ ደግሞ መስተካከል ያለበት ጉዳይ ነው። አቶ ትሉሳ አክለውም በኢትዮጵያ ለተፈጠረው ችግር ምንጩ አሁን ያለው አመራር ተደርጎ በውይይቱ መገለጹም ትክክል አይደለም ብለዋል። ሕጋዊ ባልሆነ መንገድ ሀብት ያካበቱ ሌቦች ነበሩ። እነዚህ ሌቦች ችግራቸው እንዳይታወቅበት ህዝቡን ለማጋጨት የሚንቀሳቀሱበት ሁኔታ ነው። ለምሳሌ በኦሮሚያና በሶማሊያ አካባቢ የተፈጠረው ችግር በሁለቱ ህዝቦች መካከል አይደለም ችግሩ የተፈጠረው። ዛሬም በቤኒሻንጉልና በምዕራብ ኦሮሚያ አካባቢ የተፈጠረው ነገር በህዝቡ መካከል የተፈጠረ ችግር አይደለም። ትላንት የራሳቸውን ደባ በህዝቡ ላይ ሲፈጽሙ ቆይተው ዛሬ ደግሞ ያ እንዳይታወቅባቸው ህዝቡን እያጋጩ እድሜያቸውን ለማራዘም የሚፈልጉ አካላት ስላሉ ህዝቡን ከዚያም ከዚህም እያጋጩ ይታያሉ። ይህንን ለመፍታት ደግሞ መንግስት ሰፋፊ ውይይቶችን ከህዝቡ ጋር ከወጣቱ ጋር እያካሄድ ነው። በውይይት መድረኩ የኢህአዴግ ነባር አመራሮች፣ ምሁራን፣ የሃይማኖት አባቶች፣ ታዋቂ ሰዎችና ና አስራ አምስት የተፎካካሪ ፖለቲካ ፓርቲ ተወካዮች ተገኝቷል። የአረና ለሉዓላዊነትና ዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ እንዲሁም የኢትዮጵያ ዲሞክራሲያዊ ህብረት ምክትል ሊቀመንበር አቶ ገብሩ በርሀም በውይይቱ ዙሪያ ተጠይቀው አስተያየቶቻቸውን ሰጥቷል። ነባራዊ ሁኔታዎች መሰረት ያደረገ ነው ወቅታዊ ሁኔታዎች መሰረት ያደረገ ነው እና ይሄ እንደመነሻ ሀሳብ ጥሩ ነው። ውይይቱም የተለያዩ አስተሳሰቦችም ተንጸባርቀዋል የሚል እምነት አለ። ለዚህ ችግር መባባስ በኢህአዴግ አራቱ ድርጅቶች ያለው የስልጣን ሽኩቻ ነው። አሁን ህወሓት በራሱ መንገድ ይሄዳል፣ በአዴን በራሱ መንገድ ይሄዳል፣ ኦህዴድም እንደዛ። ይሄ እንቅስቃሴ ወደ ሰላም መናጋት እየወሰደው ነው ኢህአደግ ሊቀመንበሩም፣ ጠቅላይ ሚኒስትሩም መርጠዋል። ይሄ ነገር ትግል ካለም በራሳቸው መሄድ አለበት፣ መጨረስ አለባቸው ድርጅቶቹ። አሁን የሆነ ያለው ግን ህወሀት ስልጣን አጣሁ ባለችበት ጊዜ ወደ ትግራይ ህዝብ ትመጣለች፣ ብአዴን ስልጣን እንደሚነጠቅ ሲፈራ ወደ አማራ ህዝብ ይመጣል፣ ኦህዴድም እንደዛ እና ይሄ ነገር መስተካከል አለበት። ፓርቲዎቹ ራሳቸውን ችለው የውስጥ ትግል ማድረግ አለባቸው ወደ ህዝቡም አምጥተው ህዝብን ማፋጀት የለባቸውም የሚል እምነት አለኝ። የሀገሪቷ ተጨባጭ ሁኔታ ሁኔታዎችን መሰረት ያደረገ ነው። ምክንያቱም በአሁኑ ሰዓት ሀገራችን ትንሽ ችግር ውስጥ ነው ያለችው። ዘር ተኮር የሆኑ ግጭቶች አሉ፣ አለ መግባባት አለ። ይህንን ደግሞ የምትፈታው በዲያሎግ እንጂ በእልክና በጦርነት አደለም። ስለዚህ ወርክሾፑ በጣም ቆንጆ ነው። ሌሎች ዩኒቨርሲቲዎችም ይህንን ባለፈው ቅዳሜና እሁድ የተካሄደው ውይይት የመሰለ ቀጣይ ዝግጅት እንዲያካሄዱ አንዳንድ ተሳታፊዎች አስተያየት መስጠታቸውን ተሰምቷል። ለአሜሪካ ድምጽ ሙልጌታ ጽብሐ መቀለም። ሙልጌታን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኢትዮ ኬንያ ድንበር ተሻጋሪ ከፍተኛ የመንግስት ባለስልጣናት ሰሞኑን በኢትዮጵያና ኬንያ ድንበር ግጭት ዙሪያ ሐዋሳ ከተማ ውስጥ ተሰብስበው መምከራቸው ታውቋል። በሁለቱ አገራት ድንበር አካባቢ የሚከሰቱ ግጭቶችን መፍታት ያስችላል የተባለውን የጋራ መርሃ ግብርም በመቅረጽ ተጠናቋል ተብሏል። የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ወይም ኢጋድ ለቪኦኤ በላከው መግለጫ በሁለቱ ሀገራት ከፍተኛ የመንግስት ባለስልጣናት መካከል የተደረገው የሰላም ምክክር በኦሮሚያና በሶማሌ ክልል ሞያሌ ከተማ በደቡብ ክልል ደቡብ ኦሞ ዳሰነችና ኛንጋቶም ቱርካና ወረዳዎችን ዘላቂ ሰላም ለማስፈን የደህንነት ስጋት ማስቀረትና የቀጠናውን ኢኮኖሚያዊ እድገት የተመለከተ እንደነበርም አስታውቋል። ዮናታን ዘብዲዮስ ዝርዝሩን ይዟል። ከዚህ በተጨማሪ በኢትዮጵያና በኬንያ ሞያሌ እንዲሁም በቱርካንና በደቡብ ኦሞ አካባቢ ያለውን ግጭት ለመከላከል በቀጠናው ከማህበረሰብ አንስቶ እስከ ብሔራዊ ድረስ የሚደረገውን ጥረት ማጠናከር፣ ባህላዊ የግጭት አፍታት ዘዴ ውጤታማ እንዲሆን ድጋፍ ማድረግ፣ በድንበር አካባቢ ለሚኖሩ ጎሳዎች ድጋፍ ማቅረብና ድንበር ተሻጋሪ የሰላም ምክክር ተሳትፎና መረጃ ልውውጥ በውጥነት ማመቻቸት በድርጊት መርሃ ግብሩ መካተቱን መግለጫው ያስረዳል። ከፍተኛ የመንግስት ባለስልጣናት ከሁለቱም ሀገራት እንዲሁም በሰላም ዙሪያ በአጋርነት የሚሰሩ ድርጅቶች ተወካዮች የተሳተፉበትን የሰላም ምክክር መድረክ የመሩት የኢትዮጵያ የሰላም ሚኒስትር ደኤታ አቶ ዜኖ ጀማል የኬንያ አገር አስተዳደር ሚኒስትር ተወካይ ፒተር ቱክና የኢጋድ ሲኢዮ ዋን ዳይሬክተር ካሙሎ ናቸው። የሁለቱ ሀገራት ከፍተኛ የመንግስት ባለስልጣናትና የህዝብ ለህዝብ ድንበር ተሻጋሪ የሰላም ምክክር የተደረገው በዩኤስኤ ድጋፍ ነው። በኢትዮጵያና በኬንያ መካከል የተቀናጀ ድንበር ተሻጋሪ ዘላቂ ሰላም ማህበራዊና ኢኮኖሚያዊ ትራንስፎርሜሽን መርሃ ግብር የተጀመረው እንደ አውሮፓውያን አቆጣጠር በ2015 በወቅቱ የኢትዮጵያ ጠቅላይ ሚኒስትር በአቶ ኃይለማርያም ደሳለኝና በኬንያ ፕሬዚዳንት ኡሁሩ ኬንያታ ስምምነት መሆኑ ተነግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዮስ ሀዋሳም። በተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ የሚቀጥለው ዘገባችን እናልፋለን። የአማራ ክልሎች ድንበርን በተመለከተ ያነጋገርናቸው ምሁራንን ይዘን ነው የምንቀርበው። በሚቀጥለው ዘገባችን ባልደረባችን አስቴር ምስጋናው ናት እነዚህን ምሁራን ያነጋገረችው። ወደ ዘገባው እንለፍ። በአማራ ክልል በተለያዩ አካባቢዎች የወሰንና የማንነት ጥያቄዎች ሲነሱ ቆይተዋል። ይህንን ጥያቄ ሲመረምር የነበረው የአማራ ዲሞክራሲያዊ ፓርቲ አዴፓ በቅርቡ ባካሄደው ድርጅታዊ ጉባኤ ላይ መፍትሄ ይሆናል ያለውን ሀሳብ ይፋ አድርጓል። የጉባኤው ቃል አቀባይ አቶ ምግባሩ ከበደ በወቅቱ የተናገሩት ይሄው ነበር። የማንነት ጥያቄን በተመለከተ የባዴን አቋም፣ ጉባኤተኛው የወሰደው አቋም የኢትዮጵያ ክልሎች የተካለሉት ህገ መንግስቱ በሚለው አኳኋን አይደለም። ህገ መንግስቱ የወጣው 1987 ዓ ም ነው። አሁን ያሉ የኢትዮጵያ ክልሎች ደግሞ ክልል ናቸው ተብለው ጸንተው የሚሰራባቸው ህገ መንግስቱ ከመውጣቱ በፊት በተሰራ የክልሎች አከላለል አሰራር ነው። ይሄ ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ ነው፣ ህገ መንግስቱን መሰረት አድርጎ ተግባራዊ ይደረጉ የሚካለል ተብሎ ጉባኤተኛው ሲነጋገር በህገ መንግስቱ የተቀመጡት ሶስቱ የክልል መከለያ መስፈርቶች ሳይጓደሉ ተግባራዊ እንዲደረጉ በማድረግ አይነት ነው። አንደኛው ቋንቋ ነው። ሁለተኛው አሰፋፈር ነው። ሶስተኛው ማንነት ነው። አራተኛው ፈቃድ ነው። በተለይም የፈቃድ ጉዳይ ማንኛውም ሰው ፈቅዶ እኔ የምተዳደረው በዚህኛው ክልል ነው፣ እኔ የምተዳደረው ደግሞ በዚህኛው ክልል ነው፣ በማይመለከተኝ ክልል አልተዳደርም ብሎ መወሰን አለበት። ህዝቦች በፈቃዳቸው ሳይወስኑ መከለል ዲሞክራሲን ይጎዳል። የህዝብ ቅሬታም እየተነሳ ያለው በዚህ ምክንያት ነው። እናም የራየም ጥያቄ የወልቃይትም ጥያቄ ክልሎች በተከለሉበት ጊዜ ህዝቦቹ በአግባቡ ያልመከሩባቸው በመሆኑ ምክንያት ነው። የሁሉ ቅሬታ እየተፈጠረ ያለ ነው ህዝቡ እያነሳ ያለው ስለሆነም ህገ መንግስቱ ጥያቄውን ይፈታል። የእኛ ፌዴራሊዝም የህገ መንግስቱ አወቃቀር አይደለም። ትልቁ በሽታ የተቀረጸውን ፌዴራሊዝም ተግባራዊ በማድረግ ረገድ የመጣው የፀረ ዲሞክራሲ ችግር ነው የኢትዮጵያን ችግር፣ የአማራ ክልልን ችግር እንዳይፈታ ያደረገው። ስለዚህ ዲሞክራሲያዊ ይሁን ከተባለ ህገ መንግስቱ ባስቀመጠው መስፈርት መሰረት ፌዴራሊዝማችን ሊዋቀር ይገባል። አከላለል በዛ አኳኋን መመለስ አለበት። ይሄ ሲሆን ነው የወልቃይት ጥያቄ ፕሮፐር ጥያቄ ሆነ እስከተገኘ ድረስ ሊፈታ የሚችለው። የራያ ጥያቄ ትክክለኛ ጥያቄ ሆነ እስከተገኘ ድረስ ሊፈታ የሚችለው ህዝቦች ፈቅደው ቋንቋችን፣ ማንነታችን፣ አሰፋፈራችን አማራ ነው ያለው ወደ አማራ የሚመጣበት፣ ትግራይ ነው ያለው ወደ ትግራይ የሚሄድበት። ይህ ውሳኔ ምን ያህል ያስኬዳል በማለት የወልቃይት የማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴን ጠየኳቸው። ህገ መንግስት በደንብ ይፈተዋል ብዬንም ገምተው በኒያ የመላከት ምክንያቱም በህገ መንግስቱ ወልቃይት ጠገዴ ተከልሏል። በቋንቋን የከልል ነው ነው ያሉት። ስለዚህ የወልቃይት ጠገዴ ህዝብ ግን እኛ አልተጠየቅንም፣ በጉልበት ነው የሄድ ነው እኛ መራነን እያል ነው ትግራይ ናቸሁ ተብለን ነው መመሪያ ነው የተሰጠን ስለዚህ ህገ መንግስቱ ህገ መንግስታዊ መበታችን ተጥሷል እያለ ነው ያለው። ስለዚህ ህገ መንግስቱ ይዘው ከሄዱ ከህገ መንግስቱ ውስጥ የተፈጸመ ከሆነ እንዲያውም በጣም ጥሩ ነው። ስለዚህ ሰብአዊ ጥሰት ተፈጽሟል፣ ወረራ ተፈጽሟል። ስለዚህ በህገ መንግስቱ መሰረት ህወሀት የወሰደው የዘረፈው መሬትም ማንነትም መመለስ አለበት ብሎ ለመመለስ ለፌዴራል ምንም የሚከውደው ነገር የለም። በዚህ ርዕሰ ጉዳይ ዙሪያ የፖለቲካ ተንታኝ የሆኑት አቶ ቹቹ አለባቸውን የአማራ ዲሞክራሲያዊ ፓርቲ ወይም አዴፓ ውሳኔ ምን ያህል ያስኪዳል አልኳቸው። ለአዴን እያለ ያለው ምንድን ነው? ህገ መንግስቱ የወጣው በ ሰማኒያ ሰባት ነው። ክልላው የተካሄደው በ አስራ ዘጠኝ ሰማኒያ አራት ነው። በሽግግሩ መንግስት ነው። ስለዚህ በዚህ ህገ መንግስት መሰረት አልተፈጸመም። ከዚህ አኳያ እንግዲህ ሊመጣ የሚችለው ምንድ ነው? ስታተስኮ ወይም ወደ ነበረበት መመለስ ማለት ነው። አሁን ወደ ነበረበት ይመለስና እዛ ዘባን ህዝቦች እንዲወሱ ይደረጋሉ ማለት ነው። ግን ቀላል አይደለም። በጣም ብዙ ነገሮች ተሳክረዋል። በጣም ብዙ ነገሮች ተበላሽተዋል። ብአዴን አጀንዳውን መውሰዱ አንድ ጉዳይ ሆኖ ስታተስኮ የሚለው ነገር ወይም ደግሞ ሁሉም ነገር ወደ ነበረበት ይመለስ የሚለውን ነገር በዛኛው ወገን ተቀባይነት ካላገኘ በስተቀር ከማለት ዘሎ ችግሩ ይፈታል ለማለት አይቻልም። አሁን ይሄን ሌላው ወገን ተቀብሎ ወደ ድርድር ይመጣሉ የሚለው አሳሳቢ ነገር ነው እንጂ አሁን ብአዴን ያዘው አቋም ትክክል ነው። ስለዚህ አሁን የወልቃይት ጉዳይ በጣም አስቸጋሪ ነው የሚሆነው። የራያስ ጉዳይ ከዚሁ ጋር ተያይዞ ነው የሚታየው። እንትኑ ጥያቄው አንድ ነው፣ ግን ሁለቱን ለየት የሚያደርገው ነገር አለ። የራያው ቀላል ነው። የራያውን ቀለል የሚያደርገው ምንድን ነው? ብዙም ህዝቡ እንትን ዲሞግራፊ አልተዛባም። የህዝቡ ስርጭት አሁን አሁን እየተደረገ የሚሆን ነገር ይኖር ይሆናል። የወልቃይቱ ግን አምጥተው ህዝብ አስፍረውበታል። ያኛውን ህዝብ አፈልሰው የትግራዩን ሰው አምጥተው ተክተውበታል። ራያ አካባቢ ብዙ ለዚህ የተጋለጠ አይደለም። አይኖርም ብዬ ሳይሆን የወልቃይቱን ያህል በጣም ስርጭቱን አላዛቡትም እስካሁን ባለ መረጃ። ስለሆነም ወልቃይት ማን ነው? ወልቃይትና ራያ ተለያይቶ የሚታይ ጉዳይ ነው። ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የህግና አስተዳደር ትምህርት ኮሌጅ መምህርና በሰብአዊ መብቶችና ፌዴራሊዝም ረዳት ፕሮፌሰር ናቸው። የራያ ህዝብ የማንነት አጠያቂ ኮሚቴ አባልም ናቸው። ለእርሳቸውም ያነሳው ጥያቄ ተመሳሳይ ነበር። የአዴፓ ውሳኔ የራያን ህዝብ የማንነት ጥያቄ ይመልሳል። አብዛኛው ህዝብ ነባር ስለሆነ በእርግጥም ህዝብ ከተፈቀደለት ሀሳቡ እንዲገልጽ፣ ፍላጎቱን እንዲያንጸባርቅ እና እንዲወስን ከተፈቀደለት አሁን ባለው የህግ ማዕቀፍም ውስጥ ሆኖ ጥያቄውን መመለስ ይችላል። ይህን ጥያቄ ማን ነው የሚመልሰው ነው ጥያቄው። በአዴን ይህን ጉዳይ በቀጥታ ሊመልሰው ይችላሉ ወይ? አይችልም። ምክንያቱም አሁን ባለው የክልል አደረጃጀት በትግራይ ክልል ውስጥ ነው ያለው። የወልቃይትንም የራያንም ጥያቄ በአግባቡ በህግና በስርዓት ማስተናገድ ያለበት የትግራይ ክልል ነው። የትግራይ ክልል ግን ፈቃደኛ ካልሆነ፣ ፍላጎት ካላሳየ ወደ ፌዴራል ጉዳዩ ይሄዳል። የፌዴራል መንግስት በፌዴሬሽን ምክር ቤት አማካኝነት በጉዳዩ ላይ እንዲነጋገር፣ እንዲወስን ይደረጋል። በዚህ ወቅት በአዴን ተሳትፏለሁ። ፌዴራል መንግስቱን በጋራ ነው የሚመሩት በፌዴሬሽን ምክር ቤትም ሊሆን ይችላል። በሌሎች አስፈጻሚ አካላት በሚኖሩ ውይይት እንደ ኢህአደግ ደግሞ በኢህአደግ ምክር ቤትም ይሁን በኢህአደግ ስራ አስፈጻሚ ጉዳዩ አጀንዳ ሆኖ እንዲወያዩበት እና መፍትሄ እንዲያገኝ ግፊት ማድረግ ይችላል። በህወሓት ላይ ጫና ማሳደር ይችላል ወይም መነጋገር ይችላል። ቢያንስ እስካሁን ተፈራርተው ነበር። የነበረው አቶ ቻላቸው ታረቀኝ ደግሞ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና አለም አቀፍ ግንኙነት መምህር ናቸው። የወሰንና የማንነት ጥያቄ በተለይ የወልቃይት ህዝብ ጥያቄ አሁን ባለው ህገ መንግስት ሊፈታ አይችልም እያሉ ነው። ከሰማንያ ሰባት በፊት ባለው ሁኔታ ህገ መንግስቱን መሰረት አድርጌ ሪፈረንደምን ሳልቀበል ካለ ግን ሊፈታው ይችላል። ያም ታሪካዊ ወልቀት የሚባለው አካባቢ ከጥንት ጀምሮ በየትኛው ነው? ለምሳሌ ጀምስ ብሩስ የጻፈውን የጂኦግራፊ መጽሐፍ ማየት ትችያለሽ። በተለይ ደግሞ ፈረንሳዊ በአፄ ዮሐንስ ዘመን በአውሮፓ ገናን የነበረው የጂኦግራፊ ሰው ኤሊስ ረክለስ በጻፈው መጽሐፍ ይሄ በጣም ዘ ኧርዝ ኤንድ ኢትስ ኢንሃቢተንትስ በሚል መሬትና ነዋሪዎቿ በሚል በአፄ ዮሐንስ ዘመነ መንግስት አካባቢ የታወቀ የአውሮፓ ጂኦግራፊ መምህር ነው። እሱ በጻፈው ወልቃየት በበጌ ምድር ግዛት እንደነበረ ነው የሚያስቀምጠው። አንዳንድ የትግራይ ሙራን ወልቃየት በአፄ ዮሐንስ ታራረች አሉ። ይሄ ሚዛን የሚደፋ ክርክር አይመስለኝም። ከዛም ባሻገር ወደ ዘርዓ ያዕቆብ መሄድ ትችላለች። ወደኋላ እነ ንግስት እሌኒ አስራ አራተኛ መቶ ክፍለ ዘመን ጀምሮ ዛን ጀምሮ ወልቃየት ያሉ ታሪካዊ ሰነዶች የሚያስረዱት በበጌ ምድር እንደሆነች ነው። እና ይህን መሰረት አድርጎ አሁን በአዴፓ ህገ መንግስቱን ሳይሆን ታሪካዊ ማንነቱን ህገ መንግስቱ ሰማንያ ሰባት የወልቃይት አካባቢ ሰዎች በየትኛው መኖር እንደሚፈልጉ እድል አልተሰጣቸውም። ህገ መንግስቱ ከጸደቀ መጽደቁ በፊት ነው ይሄዱ። ስለዚህ ይሄ ያለው ህገ መንግስት አይመለከታቸውም። በዚህ መዳኘት የለባቸውም። ምክንያቱም ህገ መንግስቱን ፈቅደው ወደው ድል ተሰጧቸው ተሳትፈው እዝ ነው መንኮን ብለው እነሱም አላጸደቁትም። ስለዚህ ለዚህ ተገዥ አይሆንም። ከሆነ ክርክሩ አዴፓ ያ ማለት ሪፈረንደምም አይደለም ወልቃዊት ከሰማንያ ሰባት በነበረው ታሪካዊ ማንነቱ የህዝብ አሰፋፈር የሚዳይ ከሆነ ሊመልሰው ይችላል። ህገ መንግስት መሰረት አድርገን ሪፈር እንደማከናወን የሚለው ከሆነ ግን አይመልሰውም። ምክንያቱም ሌላ የመጣና የሰፈረ ህዝብ አለ። የመለጠ የግጭት ምክንያት ነው የሚሆነው። እንዲሁም መፍትሄው ታዲያ ምንድን ነው አልኳቸው። ዲሞክራሲያዊ አስተሳሰብ ካለ ለግለሰቦች ይሁን ታመልካም ፈቃድ ነው ካልሽ። ስለዚህ ራያ ላይ ያለ እኔ በዚህ ነው ምንወር ካለ መብቱ ነው። በቃ እኔ እዚህ ጋር ነው ምንወር በወልቃይትም ሰዎች ወይም ወልቃይት አካባቢ ህዝብ እኛ ወደ ወደ ብጀምር ወደ ጎንደር ነው እኛ ጎንደር ነው፣ ነገራችንም፣ አመለካከታችንም፣ አስተሳሰባችንም፣ ስነ ልቦናችንም፣ ለቅሷችን፣ ዘፈናችን፣ የጸጉር ስራችን ይላሉ እኮ ሲከራከሩ። ይሄን ሁሉ ብዙ ነገራችን አማራ ነው ካሉ በግድ ትግራይ ናቸው ልትያቸው አትችልም። በተቃራኒው አይ እኛ አማራ አይደለንም ትግራይ ነን ካሉ የአማራ ክልል መንግስት ሊያስገዳቸው አይችልም። ህዝብ ከፈለገው የመኖር መብት አለው። ሁሉም የፖለቲካ ተንታኞች ያነሱት አንድ ነጥብ አለ። የወልቃይትም ሆነ የራያ የማንነት ጥያቄ የትግራይን ክልል ይሁንታ የሚጠይቅ ነው ይላሉ። እኔም የትግራይ ክልል የኮሙኒኬሽን ጉዳዮች ጽሕፈት ቤት ኃላፊን ወይዘሮ ሊያ ካሳን በስልክ በወሰንና በማንነት ጉዳይ የትግራይ ክልል አቋም ምንድን ነው አልኳቸው። በተባራሪ ወሬ ከሚነሳ በቀር ሌላ ተጨባጭ በዶኩመንት ተደግፎ ማንነት ጋር ተያይዞ የቀረበ ሰነድ ለክልል መንግስት የቀረበ ነገር የለም። እስካቀረበ ድረስ ደግሞ የክልል መንግስት አቋም ምን ሊሆን ይችላል የሚለውን ነገር እሱን እስካላየን ድረስ አቋማችን ምን ሊሆን እንደሚችል ማስቀመጥ አንችልም። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አት አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅ ቢል ያበረው ነበር። ስናስተናግዳችሁ ያመሸ ነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Good.